በያዝነው ሳምንት መጀመሪያ ደቡብ ሱዳን ስምንተኛ ዓመት የነፃነት ቀኗን አስባለች። ከነፃነት በኋላ የእርስ በርስ ጦርነት ውስጥ የተዘፈቀችው ትንሹ ሀገር ደቡብ ሱዳን የፕሬስ ነጻነትና የመገናኛ ብዙኃን ገለልተኛነትን በተመለከተ በጎርጎሮሳዊ 2014 ዓ ም ህግ አርቅቃና አጽድቃ የመገናኛ ብዙኃን ባለስልጣንን ብትመሰርትም ነጻ ፕረስ በእግሩ ለመቆም ገና በሞተርተር ላይ ነው። ግድያ፣ አፈና፣ እንግልትን የፈሩ አንዳንድ ጋዜጠኞች ሀገሪቱን ጥለው መውጣታቸውን ቀጥለዋል። መፍትሄ ያጡ ደግሞ ለመንግሥት እንዲመቸው አድርገው ለመጻፍ ተገደዋል። ብዙዎቹ ጋዜጠኞች ግን ስራቸውን እየለቀቁ ነው። እንዲያም ሆኖ ይላሉ በሀገሪቱ የሚገኙ ጋዜጠኞችና የሰብአዊ መብት ተቆርቋሪዎች፣ እንዲያም ሆኖ በደቡብ ሱዳን የጋዜጠኞች እስር ቁጥር በመቀነሱ ትንሽ መሻሻል እየታየ መስሏል። ደቡብ ሱዳን የሕትመት ሚዲያን በተመለከተ ጋዜጠኞች ሚዛናዊ ዘገባን እንዲያሰራጩና በገለልተኝነት እንዲተዳደሩ ሕግ አርግቃ ካጸደቀች አምስት ዓመት ግድም ሆናት። በደቡብ ሱዳን የሚታተመው አልሞዲፍ የተሰኘው የአረበኛ ጋዜጣ ዋና አዘጋጅ ማቲንግ ክሪሎ እንደገለጸው ከሆነ ላለፉት አራት ዓመታት በሀገሪቱ ጋዜጠኞች በደህንነት ኃይላት በቀጥታ ለእንግልትና እስር በመዳረጋቸው በደቡብ ሱዳን የሚገኘው የጋዜጠኞች ቁጥር ቀንሷል። በህትመት ሚዲያው የሚገኙ ጋዜጦች ከደህንነት ኃይላት ጋር በየዕለቱ የሚጋፈጡት ትግልና ማሳደድ ቀላል እንዳልሆነም ገልጿል። ክሪሎ እንደተናገረው ጋዜጠኞች በየቀኑ ከደህንነት ኃይላት ከሚደርስባቸው እንግልት በተጨማሪ የማተሚያ ቤት ሰራተኞች ምን ማተም እንዳለባቸው የሚደርሳቸው ትዕዛዝ፣ ብሎም ዛሬ አታሳትምም የሚል መልስ ሲደርሳቸው ያለውን ችግር ዘርዝሯል። ብዙ እንዳታደርጉ እንዳትሰሩ የሚባልበት በግልጽ መነገር የማይፈቀድበት ቀይ መስመሮች አሉ። በዚህ ጉዳይ ላይ ምርመራ ማካሄድ አይፈቀድልንም። ስለ ጉዳዩ መረጃ የሚሰጥ በወረቀት ላይ የተጻፈ ነገር ማግኘት እንኳ አንችልም። የሆነ ወረቀት ላይ የተጻፈ መረጃ ብናገኝ እንኳ ሁኔታዎች ጥሩ ስላልሆኑ ጉዳዩን አንስተን ለህትመት ማብቃት አንችልም። ጋዜጠኛ ካሬሎ የጸጥታ ኃይላትን፣ ባለስልጣናትን መተቸት አሊያም ከባለስልጣናት ጋር የተገናኘ ሙስናን የተመለከተ መረጃ እንዲሁም ፕሬዝዳንቱን የሚተች ዘገባ እንዳትሰራ በማለት ያግዱኛል ሲል ተናግሯል። በዚህ ዓመት ብቻ ይላል ካሬሎ የጸጥታ ኃይላት በተለያዩ ጊዜያት ሊታተም የተዘጋጀ አምስት ዘገቦችን አግደውብኛል። በስራችን ውስጥ የጸጥታ ኃይላት እጃቸውን እንዳያስገቡ ገለልተኛ ተብሎ በሀገሪቱ የመገናኛ ብዙኃን ሕግጋት ቢጸድቅም የደቡብ ሱዳን የጸጥታ ኃይላት እርምጃ ለነጻ ፕረሱ ቀስ በቀስ ማሽቆልቆልና ብሎም ሕልውናውን የሚፈታተን ሆኗል። ከዚህ በተጨማሪ በሀገሪቱ የዛሬ አምስት አመት የጀመረው የእርስ እርስ በርስ ጦርነት በመገናኛ ብዙሃን ላይ የሚደረገውን አፈናና ጭፍለቃ እንዲባባስ አድርጎታል። አሬን አያ በደቡብ ሱዳን የመገናኛ ብዙሀን ማህበር የመገናኛ ብዙሀን እድገት ባለሙያና የፕሬስ ነጻነት ተቆርቋሪ ና ድጋፍ ሰጪ ናቸው። የማሸማቀቅና ማስፈራራት አካሄድም ፈርተው ጋዜጠኞች ራሳቸው አስቀድመው ምርመራ ያደርጋሉ። የመገናኛ ብዙሀን ተቋማት ሳይቀር አንዳንድ ርዕሶች ቸውን እንዲሁ አስቀድመው ይመረምራሉ፣ ለህትመትም አያበቁም። ይህን የሚያደርጉት ደግሞ መንግስት የመገናኛ ብዙሀን ተቋማትን እንዳይዘጋባቸው በመፍራት ነው። ጋዜጠኞችም ቢሆኑ የገዛ ዘገቦቻቸውን አስቀድመው የሚመረምሩት እስርና እንግልትን ለመሸሽ ነው። በዚህም ምክንያት በጎርጎሮሳዊ 2014፣ 2015 እና 2016 ዓመተ ምህረት በርካታ ጋዜጠኞች ደቡብ ሱዳንን ጥለው ሲሰደዱ አይተናል። ፓውል ዮኒ በደቡብ ሱዳን ምክር ቤት የመረጃ ኮሚቴ ዋና ተጠሪና ሕግ አርቃቂ ናቸው። ፓውል በደቡብ ሱዳን የመገናኛ ብዙኃን ዓለም ውስብስብ ችግርና ከፍተኛ ተጽዕኖ እንዳለበት ቢያምኑም በቅርቡ ይህን ችግር ለመፍታት በሀገሪቱ ጥቂት የሚባሉ የባለስልጣን መስሪያ ቤቶች ብቻ ጥረት ሊያደርጉ እንደሚችሉ አልሸሸጉም። ሁኔታውን በጥቅሉ ማየት ይጠበቅብናል። ምክንያቱም በጋዜጠኞች የሚቀርቡ አንዳንድ የመረጃ ጽሁፎች በደቡብ ሱዳን የጸጥታ ኃይላት አይን የሀገሪቱ ሉዓላዊነት አደጋ ላይ ይጥላሉ በሚል አስተሳሰብ ስለሚታዩ ነው። የዓለም አቀፍ የመገናኛ ብዙሃን የመረጃ ፍሰትን በተመለከተ በቅርቡ ድንበር የለሹ የጋዜጠኞች ቡድን ባወጣው ዓመታዊ መዘርዝር ከ180 ሀገራት መካከል ደቡብ ሱዳን 139ኛ ደረጃ ላይ ትገኛለች። ባለፈው የጎርጎሮሳዊ ዓመት 2018 ይፋ በሆነው መዘርዝር ደግሞ ደቡብ ሱዳን 144ተኛ ደረጃ ላይ ተቀምጣ ነበር። ባለፉት ዓመታት በደቡብ ሱዳን የጋዜጠኞች ግድያ፣ እስር፣ ማሰቃየትና ማስፈራራት እንደሚደርስባቸው የሚያሳይ እጅግ አሳዛኝ ዘገባዎች ለአንባቢያን መቅረቡ የሚታወቅ ነው።